Wie klingt das denn, wenn die Bewohner von Alem Katema den Namen ihrer Kindergärten aussprechen? Norbert Joa im Gespräch mit Anton Stefan hilft Kindern in Äthiopien. በደቡባዊ ጀርመን ባቫሪያ ግዛት የሚገኝ አንድ የራዲዮ ጣቢያ በኢትዮጵያ መርሃ ቤቴ ያውራጃ ስለምትገኘው አለም ከተማ ካቀረበው ዝግጅት የተወሰደ ነበር ያደምጣችሁት። ጤና ይስጥልኝ አድማጮች፣ እንደምን አመሻችሁ። በዕለቱ ዝግጅታችን የኢትዮጵያዋ አለም ከተማና የጀርመናውያኑን ፋተርሽቴትን ከተሞች ትስስር እንቃኛለን። መልካም ቆይታ ዓለም ከተማ ከባባሪያዋ ፋተርስቴትን ጋር የእህት ማማች ግንኙነትን ከመሰረተች በኋላ በጀርመን እጅግ እውቅናን እድገትን እያሳየች መሆኗ ይነገርላታል። ሁለቱ ከተሞች ከ20 ዓመታት በላይ በዘለቀው የወዳጅነት ግንኙነትና የባህል ልውውጥ ዓለም ከተማ በጀርመን ታዋቂነትን በማግኘት ላይ ነች። ባለፈው ሰሞን መቀመጫውን ደቡብ ጀርመን ያደረገው ባይረሽ ሩንድ ፉንክ የተሰኘው ራዲዮ በዓለም ከተማ የመጠጥ ውሃ ቧንቧን በመትከል ሁለት ህጻናት ሙያን በመገንባት ቤተ መጽሐፍቶችን በማቋቋሙ የሚታወቀው የዓለም ከተማ ፋትር ሽቴትን ማህበር ዋና ተጠሪ አንቶን ሽቴፈን ስለ ኢትዮጵያ ባህል፣ ቋንቋ ስለ ዓለም ከተማና ማህበሩ እዚህ ጀርመን በሚሰበስበው የእርዳታ ብር በዓለም ከተማ ስለተደረጉት ነገሮች ማብራሪያ ሰጥተዋል። ከንዚን ich kann grüß gott ይህ ከ600 በላይ ሰዎች የተሰባሰቡበት የወዳጅነት ማህበር በዓለም ከተማ በተለይም ህጻናትና ወጣትን ለመርዳት ቆርጦ ከተነሳ 21ኛ ዓመቱን አስቆጥሯል። በዓለም ከተማ የመሠረታቸው ሁለት የህጻናት ሙያዎችም የተሰየሙት ማህበርተኞቹ በሚገኙባቸው አነስተኛ ከተሞች ስያሜ ነው። ፋተርሽቴት ሽቴት ና ባልድሃም። ይህ ታዲያ ለባይርሸ ሩንድፎንክ ራዲዮ ጋዜጠኛ ትልቅ ጥያቄን ነበር ያጫረለት። Wie klingt das denn wenn die Bewohner von Die sprechen ist ziemlich ähnlich. verwandte Sprachen ዓለም ከተማ ውስጥ ፋተር ስቴትና ባልድሃም ብላችሁ በሰየማችኋቸው ሕጻናት ሙያ የሚገኙት ሕጻናት የሚወዱት የሚያዘወትሩት የጨዋታ አይነት ምንድን ነው ለተባሉት ጥያቄ የማህበሩ ተጠሪ አንቶን ሽቴፈን እግር ኳስ መሆኑን ይናገራሉ። ፉስባል እንደሚመስለኝ እግር ኳስ ነው። በዓለም ከተማ ውስጥ ብቻ ሶስት የእግር ኳስ ማህበር ይገኛል። በዚህም ምክንያት በህፃናት ሙያ ውስጥ እግር ኳስ ጨዋታ ይዘወተራል። ጀርመናዊው የራዲዮ ጋዜጠኛ በመቀጠል በአቋቋሟችሁት የህፃናት ሙያ መንግስት ትምህርት እንዲሰጥ በመፈለጉም ቤተ መጽሕፍት አደራጅታችኋል። ለቤተ መጽሕፍት ውስጥ ምን ስያሜ የሰጣችሁት ላላቸው ጥያቄ ጀርመናዊው የማህበሩ ተጠሪ አንቶን ስቴፈን በእርግጥ የሁለቱን ህጻናት መዋያ ማህበረተኞቻችን የሚኖሩበት አካባቢ ፋተር ሽቴት እንዲሁም ባልደሃም ብለን ሰይመናል። ሌላው ጥያቄው ለቤተ መጻሕፍት ውስጥ ምን ስያሜ የሰጣችሁት ነው። በእርግጥ ለማህበራችን ከፍተኛ ገንዘብ በማዋጣቱ የሚታወቀውን ኮሌጅ እናመሰግናለን ለማለት ስንል በዚሁ ኮሌጅ ስም ሰይመነዋል። ይኸውም ሁንቦልት ኮሌጅ ነው። ለማህበራችን ከፍተኛ ገንዘብ ነው የሚለግሰው። በዚህም ዓለም ከተማ የከፈትነውን ሁምቦልት ቤተ መጻሕፍት ብለነዋል። የከተማው ስያሜ ሲተረጎም ፍቺው ሰፊ ነው። በዓለም ከተማ ስንት ነዋሪዎች ይገኛሉ? ሶስተኛ መዋዕለ ሕፃናት ለመክፈት ባለፈው ጥቅምት ወር የመሠረት ድንጋይ ለመጣል ወደ ዓለም ከተማ ተጉዘን ነበር። አንድ አነስተኛ የአውደ ርዕይ ቦታንም ከፍተናል። በዚያን ወቅት ስለ ከተማዋ የመጠጥ ውሃ አቅርቦት ተነጋግረናል። ከመካከላችንም ከተማዋ ውስጥ ወደሚገኘው የፊናንስ ቢሮ የደወሉም ነበሩ። በዓለም ከተማ 24100 አካባቢ ነዋሪዎች እንዳሉን ያወቅ ነው። ለዚሁ ማህበር ገንዘብ የሚለግሱ የአካባቢው ነዋሪዎች፣ ተማሪዎች ራዲዮ ጣቢያው ድረስ መጥተው ለማህበሩ ተጠሪ ስለ ኢትዮጵያ ባህል አልባሳት፣ አመጋገብና ቋንቋ ሰፊ ቃለ ምልልስ ያደረጉበት የራዲዮ ፕሮግራም በጀርመንና አካባቢው ላይ ለሚገኙ ጀርመንኛ ቋንቋ አድማጮች ተሰራጭቷል። በቅርቡ ፍራንክፈርት በሚገኘው የኢትዮጵያ ቆንስላ አዲስ ተሾሞ የመጡት ቆንስላ ጄኔራል ምህረተአብ ሙሉጌታ ከሌሎች ሁለት የቆንስላ ጽህፈት ቤቶች ሰራተኞች ጋር ባቫሪያ ግዛት ወደሚገኘው ፋተር ሽቴትን ተጉዘው ከማህበሩ ዋና ተጠሪና ከሌሎች የማህበሩ አባላት ጋር ተገናኝተዋል። በከተማዋ ማዘጋጃ ቤት ወርቅማ የክብር መዝገብ ላይም የክብር ፊርማቸውን አኑረዋል። እንግዲህ ፋተር ስታተን ከተማ እንዳልሽው ከአለም ከተማ ጋራ የእህትማማችነት ትስስር አላቸው እና፣ እኔም አሁን ወደዚህ ቦታ ያው አዲስ የመጣው ስለሆነ እዛ ያለውን ሁኔታ ለማየት ከከተማውን ከንቲባ ጋር ለመተዋወቅ ና የዚህ የትስስሩ ኮሚቴ በፋተር ስታተን ያለውን የትስስር ኮሚቴ አባሎች ለመተዋወቅ ነው ሄድ ነው ያንንም አጋጣሚ ተጠቅመን ደግሞ በዚህ በኮሚቴው የተዘጋጀልን የአገራችንን የኢንቨስትመንት እና ቢዝነስ አማራጮች ለማስተዋወቅ የገለጻ ፕሮግራም ስለነበረ ያንን ለማየት ነው። በአጠቃላይ ይሄ እዛ ላይ ለመሳተፍ እንሄድ ነው እና እዛም ስንገባ ያው ከከንቲባው ጋራ ለመተዋወቅና ና ለመገናኘት ችያለው። በዛም ከከንቲባው ጋራ በነበረኝ አጭር ቆይታ ያው ከተማውና አለም ከተማ ስላላቸው ግንኙነት ወደፊትም ማጠናከር ስለሚገባቸው ሂደቶች ተነጋግረናል። እንደዚሁም ደግሞ በኮሚቴው አማካኝነት ከተማው ውስጥ አዘዋውረው አሳይተውኛል። የፋተርስታተን ከተማ ከአለም ከተማ ጋራ ከፈረንሳይና ሌላ ደግሞ ክሮኤሽያ ሶስት ከተማዎች ጋር ነው የእህትማማችነት ትስስር ያላቸው። ዋና ዋና መንገዶች ላይ የተወሰኑ ቦታዎች አለም ከተማን የሚገልጹ ጽሁፎች የኢትዮጵያ ባንዲራ ያለበትን ቦታ በቋሚነት የሚታይ ማለት ነው። እንደዚሁም ደግሞ ከተማው መካከል ያለ አለም አደባባይ አለም ከተማ ፏፏቴ አለም ከተማ አደባባይ የሚለውንም አሳይተውናል። ና እዛ አደባባዩ አጠገብም በቋሚ ጽሁፍ ነዋሪው የሚያየው ስለ አለም ከተማ ፎቶ ና ጽሁፍ አለ። ና የነበረው አቀባበል ጥሩ እና ሞቅ ያለ ነው የነበረው። እነዚህ በፋተር ስቴትንና አካባቢዋ የሚኖሩ የማህበሩ አባሎች አለም ከተማን ለመርዳት ምን ያህል ነው እየሰሩ ያሉት፣ በእርስዎ እንዳዩት እርስዎ እንደገመገሙት እንግዲህ ያው አለም ከተማ እና ፋተር ስታትን ቆየት ብሏል ይህን ግንኙነት ከጀመሩ። የአለም ከተማ ነዋሪዎችም ይህንን የሚያውቁት ይመስለኛል። እዚህ ግን ያገኘናቸው የኮሚቴው አስተባባሪዎች ጋር ቁጭ ብለን በተነጋገርንበት ሰዓት ከከተማው ከአለም ከተማ ጋር ባላቸው ትብብር ተለያዩ ትብብሮች ላይ እየሰሩ መሆኑን፣ ለምሳሌ መዋለ ህጻናት አለም ከተማ ውስጥ ሁለት መዋለ ህጻናት የተገነባ መሆኑንና አሁን ሶስተኛ መዋለ ህጻናት ለመገ ባት ዝግጅት ላይ መሆናቸውን እንደዚሁም ደግሞ የአንድ የኢንተርኔት ማዕከል አለም ከተማ ውስጥ ለመክፈት ገንዘብ እያሰባሰቡ መሆኑን እንደዚሁም ላይብረሪ በአለም ከተማ አማካኝነት የተቋቋመ አለ ከፋተር ስታተን ጋራ በመተባበር እዛም ህዝቡ እየተጠቀመ መሆኑን ለመረዳት ችለናል። ና እዚህ ያገኘናቸው ፋተር ስታተን ላይ ያገኘናቸው በዚህ ስራ ላይ የተጠመዱ ሰዎች እንዳየናቸው፣ ካላቸው ቋሚ ስራ በተጨማሪ በሙሉ ትጋት ምክንያት ለአለም ከተማ ጋር ስላለው ትስስር እየሰሩ መሆኑን እንደዚሁም ከተማዋን ደግሞ አትሊስት የፋተርስታተን ነዋሪዎች ወደ ኢትዮጵያ በቱሪዝም እንኳን ለጉብኝት ሲሄዱ አለም ከተማን ጎብኝተው እንዲመጡ ቅስቀሳ እያደረጉ መሆኑን በተለያየ ጊዜ በሚዲያ በጋዜጣ ላይ ስለ አለም ከተማ የሚጽፉ መሆኑን ነው ያሳዩንና የገለጹልን እና ጥሩ እንቅስቃሴ እያደረጉ እንደሆነ የአለም ከተማም በዚህ አብረው ከአመራሩ ከአለም ከተማ አመራር ጋር አብረው እየሰሩ እንደሆነ ነው መረዳት የቻል አቶ ምህረት አብ በጀርመኗ አነስተኛ ከተማ በፋተርስቴትን ስለ አለም ከተማ ብሎም ስለ ኢትዮጵያ ባህላዊ እሴቶች የተለያዩ ፌስቲቫሎች መዘጋጀታቸውንም ሳይጠቅሱ አላለፉም። ፋተርሽታትን ከተማ ላይ በተለያዩ ወቅቶች ፌስቲቫሎች ይዘጋጃሉና በዛ ፌስቲቫል ላይ ኢትዮጵያን የተመለከቱ ባህላዊ ምግቦች፣ ባህላዊ ውዝዋዜዎች፣ እነዚህን የመሳሰሉ ፕሮግራሞችን እነዚሁ የፋተርሽታትን ኮሚቴው በማቅረብ የፋተርሽታ ሸራተን ነዋሪዎች እንዲያዩና የኢትዮጵያን ባህል እንዲያውቁ እያደረጉ መሆኑን ከዚህም በፊት ሚያዝያ ከኤፕሪል ላይ እንደዚሁ ተመሳሳይ ፕሮግራም ሆኖ ይህን አይነት ፕሮግራም ማቅረባቸውን ነው ያስረዱን። እና በተቻለ መጠን ከተማዋ ላይ ፋተርስታተን ከተማ ላይ የአለም ከተማን ብሎም ኢትዮጵያን የማስተዋወቅና ስለ ባህላዊ ልውውጡም እንዳልኩሽ በሚዘጋጁ ፕሮግራሞች ላይ የባህላዊ ምግቦች፣ የኢትዮጵያን ባህላዊ ውዝዋዜዎች፣ ሙዚቃዎችን የማቅረብ ዝግጅት ስለሚያካሂዱ በዛ አንጻር ለነዋሪው ኢትዮጵያን እያስተዋወቁ እንደሆነ ነው መረዳት የተቻለው። የአለም ከተማና ፋተርስቴትን የእህትማማች ወዳጅነት ይበልጥ እንዲጠነክር እንደሚሰሩ እንዲሁም ከሌሎች የኢትዮጵያ ና የጀርመን ከተሞች ጋር የጥምረትና የትብብር ስራ እንዲመሰረት ለማድረግ ጥረት እንደሚያደርጉ ቆንሱል ጄኔራል ምህረት አበሙልጌታ ገልጸዋል። ያው እኛ እንግዲህ በሁለቱ ሀገሮች መካከል ጸንቶና ቆይቶ የነበረው ትብብር በባህላዊም ይሁን በኢኮኖሚም ይሁን ያለውን ትብብር የበለጠ ለማጠናከር ጥረት እናደርጋለን። ሁለቱም ከተሞች አሁን ካላቸው ትብብር በተጨማሪ በተለይ አለም ከተማ ላይ የሚሰሩ የልማት ፕሮግራሞች ከዚህ ከፋተርሽታተን የሚደገፉበትን ሁኔታ የከተማውም እድገት ከፋተርሽታተን ጋር በሚደረገው ትስስር የበለጠ እየበለጸገ እንዲሄድ የማድረግና እንደዚሁም የአለም ከተማ ብቻ ሳይሆን የተለያዩ የሀገራችን ከተሞች ከጀርመን ከሚገኙ ና እኛ ከተወከልንባቸው ከተሞች ጋራ እንደዚሁ ትብብር ና ጉድኝት እየፈጠሩ ጠንካራ ግንኙነት እንዲመሰረት የማድረግ ስራ ነው እየሰራን ያለነው ና በዚህ ረገድ እንቅስቃሴያችን የሚቀጥል ይሆናል ማለት ነው። በፋተርሽቴትን በሚገኘው ማህበር የኮሚቴ አባል የሆኑት ወይዘሮ ራሄል መኮንን ድርጅቱን ለማገዝ እንቅስቃሴን ከጀመሩ ወደ ሰባት አመት እንደሆናቸው ይገልጻሉ። ጀርመናውያኑ በትርፍ ጊዜያቸው ስራ ን እየሰሩ አለም ከተማን እንደሚረዱ እንዲህ ነበር የገለጹት። ያው እኛ በደስታ ነው የተቀበል ናቸው። ሰው በደስታ ነው የተቀበለው እና የሚሉትን ለመስማት ሰው በጉጉት ነው እየመጣው። ያው እራቱ ተበላው። አንዳንድ ታሪካዊ ቦታዎችን በዚህ በቀበሌው ፋተር ስቴት ነው ያለውን አሳያቸው። እንደገና ደግሞ ያው ስለ አለም ከተማ ያለውን ሁኔታ እንኳን ያንለታ ብዙ እኛ አለም ከተማን ስለምንረዳው ስለምናደርገው በአጭሩ ነው። ስለ አለም ከተማ ብዙ አልተወራም። ይሄ ፓርትነርሽፕት አለም ከተማና ፋተሽቴትን በጣም ትልቅ ጥረት ነው የሚያደርጉት። እያንዳንዱ ኮሚቴ ውስጥ የሚሰራ እኔም ኮሚቴ ውስጥ ነኝ። ከሚገርምሽ ነገር ከአምስት መቶ ስድስት መቶ ሽቱ እንደነጻ ሽቱ እንደሰርተው ገንዘብ ሰዓት አምስት መቶ ሰዓት ማለትሽ ነው አዎ። አምስት መቶ ሰዓት ይሄን ያህል ሰዓት ኢንቨስት አድርገው ነው እዛ ገንዘብ ከዚህ ተሰብስቦ ልጆቹ እዛ እንዲማሩ የተሻለ መዋለ ሕጻናቱ አስተማሪዎቹ በጣም ነው የሚጥሩት። ከሚገባው በላይ ስለ እነሱ ልነግርሻ አልችልም። እኔ ራሴ ኢትዮጵያዊ ሆኜ እዚህ ቦታ ላይ እነሱን ሳይ እኛ ምን እያደረግን ነን ብዬ ነው ራሴን የምጠይቀው። እና በጣም ነው የሚጥሩት ባገኙት አጋጣሚ አዲስ አባል ፈልገው ባገኙት አጋጣሚ ገንዘብ ሰብስበው ተማሪዎች ሰብስበው ሮጠው ገንዘብ ሰብስበው በዛ በዚህ ብለው ነው እዛ ልጆቹን የሚረዱት። እና በጣም ትልቅ ስራ ነው የሚሰሩት። ይሄ ነው ብዬ ልቆጥርልሽ አልችልም። ይሄ ዓለም ፋተሽቴትን ፓርትነርሻፍት ለዓለም ከተማ የሚያደርጉት ሌት ተቀን ነው የሚሰሩት። ባገኙት አጋጣሚ ነው ለነኝ ለልጆች ገንዘብ የሚሰበሰበው። እዚህ የሚሰሩት ሰዎች ምንም የሚያገኙት ገንዘብ የለም። እንዳለ መቶ ፐርሰንት ገንዘቡ ወደዛ ነው የሚሄደው። ገንዘቡ ምን ያህል ጥቅም ላይ ይውላል? ከዚህ የሚላከው እዛ ፍሬውን ያያችሁት ነው ጥቅም ላይ ነው የሚውለው ገንዘቡ። ያው ትግል ነው እዛ ብዙ እዛ ያለው ህዝብ ወይም እዛ ያሉት ኮሚቴዎች ብዙ ሊያቀናብሩ ብዙ የበለጠ የሚረዱን ቢሆን በጣም ይመረጣል። ግን ገንዘቡ በተቻለ መጠን እንቆጣጠራለን፣ ደረሰኝ እንዲያቀርቡ እናደርጋለን። በየአመት ለፊላንሳምት ይቀርባል፣ ቼክ ይደረጋል፣ ገንዘቡ ምን ላይ እንደዋለ፣ ቀሪው ወጪው። በዚህ መልኩ ምንም ወደኋላ የሚጠፋ ገንዘብ ወይ ደግሞ ባልባል የሚባክን ገንዘብ የለም። ውጤታማ ግንኙነት ስለነበር ተደስቻለሁ ያሉን በደቡባዊ ጀርመን የፋተር ሽቴትን ዓለም ከተማ የህትማማች ማህበር ዋና ተጠሪ አንቶን ሽቴፈን፣ ቆንስላ ጄኔራል ምህረተአብ ሙልጌታ በከተማቸው የተገኙት ከሁለት ኢትዮጵያውያን ባልደረቦቻቸው ጋር እንደነበር ተናግረዋል። ጀነራል ኮንሱል በፋተር ስቴትን ውስጥ አለም ከተማን ለማስተዋወቅ የተሰሩትን ነገሮች ካስጎበኟቸው በኋላም ለሁለት ሰዓታት ያህል በአንድ ጠረጴዛ ዙሪያ ማዕድ መቀመጣቸውንና በእህትማማቾቹ ማማቾቹ ከተሞች መካከል ከሁለቱም ወገኖች ስላለውና ወደፊት እንዲሰራ ስለታቀዱ ስራዎች መወያየታቸውን ገልጸውልናል። የማህበሩ ዋና ተጠሪ አንቶን ስቴፈን ማህበሩ በአለም ከተማ ሰፊ መርሃ ግብርን ለመዘርጋትና ከፍተኛ መዋለ ንዋይን ለማፍሰስ አቅም እንደሌለው ጠቁመዋል። አድማጮች ከአዲስ አበባ 185 ኪሎ ሜትር ርቀት ላይ የምትገኘው የመርሃ ቤቴ አውራጃ አለም ከተማ በደቡባዊ ጀርመን በባቫሪያ ግዛት ከምትገኘው ከተማ ፋተርሽቴትን ጋር ከ20 ዓመታት በላይ በዘለቀው ወዳጅነት እርዳታን በመሰብሰብ ከፍተኛ ስራና አስተዋጽኦ በማድረግ ላይ ያሉትን በማመስገን የዕለቱን ዝግጅትን አጠናቅቃለሁ። አዜብ ታደሰነኝ ጤና ይስጥልኝ።